የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ወስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሐሙስ ግንቦት 11 2014 ዓ ም ምሽት ዝግጅታችን ጀመረ።

የህወሀት ኃይሎች በተቆጣጠሩት በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ለጊዜው ምንነቱ ባልታወቀ ወረርሽኝ የዘጠኝ ህጻናት ሕይወት ማለፉ ተገለጸ። በሶስት ቀን ውስጥ ዘጠኝ ህጻናቶች ናቸው የሞቱት። አሁን በሽታው ከአንድ ቀበሌ ዜሮ አስራ ሁለት ቀበሌ ጭላርች ጀርገብ ከሚባል ቦታ ነበር የተከሰተው። አሁን ብዙ ሰው እዛ ተይዟል።

ምንነቱ ባልታወቀው ወረርሽኝ ዙሪያ ካሰናዳ ነው ዘገባ የተቀነጨበውን ነው የሰማችሁት። ሙሉ ዝርዝሩ በአብይ ርዕሳችን ይቀርባል። በደቡብ ክልል ደራሼ ወረዳ የጅምላ እስር እየተካሄደ መሆኑን ነዋሪዎች መናገራቸውን እንዲሁም ሌሎች የሀገር ውስጥና የውጭ ክንዋኔዎችን የያዙ ዘገባዎችን በምሽቱ አሰናድተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ

ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተማ

ማብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የትግራይ ክልል መንግሥት 428 የጦር ምርኮኞችን እንዲለቀቁ መወሰኑን ዛሬ አስታወቀ።

ክልሉ እንዲለቀቁ ወስኖ ባዘጋጀው የሽኝት መርሃ ግብር ላይ መገኘቱን ገልጾ ዘገባ ያስተላለፈልን ሙልጌታ አጽባሃ ነው። እንደሚከተለው ያቀርበዋል። የመቀለ ምርኮኞች ማዕከል አስተባባሪ የሆኑት አቶ ብርሃነ ከበደ እንደገለጹት 401 ሴቶች ጨምሮ 4208 የጦር ምርኮኞች እንዲለቀቁ ተወስኗል በማለት ተናግረዋል። እነዚህ የኢትዮጵያ መከላከያ ሰራዊት አባላት የነበሩ ናቸው በማለትም ገልጸዋል።

በዛሬው ዕለት በመቀለ ከተማ የሃይማኖት መሪዎችና የአገር ሽማግሌዎች በተገኙበት እንዲለቀቁ ለተወሰንላቸው የሽኝት መርሃ ግብር ተዘጋጅቶ ነበር። ጦርነቱ በውይይትና በሰላማዊ መንገድ እንዲጠናቀቅ በመድረኩ የተገኙት የሃይማኖት መሪዎችና የአገር ሽማግሌዎች ጥሪ አቅርቧል። እንዲለቀቁ የተወሰነላቸውም ለሰላም እንዲሰብኩ ተጠይቀዋል። የማዕከሉ አስተባባሪ አቶ ብርሃነ ባለፈው ክረምት ምርኮኞች ተለቀው እንደነበር አስታውቀው

አሁንም የመለቀቅ ሂደቱ ይቀጥላል ብለዋል። ናይ ቀደም ሰዓብ ጉዳይ እንተዘይኮይኑ ኩሎም ክኸዱ እዮም የቀደም ተከተል ካልሆነ በስተቀር ሁሉም ይሄዳል። ሁሉም ወንጀለኞች ናቸው። ሁሉም ግፍ ፈጽመዋል። ሆኖም ግን የተለየ ግፍ የፈጸሙ አካላት አሉ። ወደ ፍርድ ቀርበው ፍርድ የሚያገኙበት ሁኔታ

ይኖራል ነው ያሉት። በማዕከሉ ከአስር ሺህ በላይ ምርኮኞች እንደቆዩ ተነግሯል። እንዲለቀቁ የተወሰነላቸው በነገው ዕለት የትግራይ ኃይሎች እስከሚቆጣጠሩት አካባቢ በመኪና እንደሚሄዱ የተናገሩት አቶ ብርሃነ ቀጣይ ጉዞአቸው ከዓለም አቀፍ ቀይ መስቀል ማህበር ጋር በመተባበር ይሆናል ብለዋል። እንዲለቀቁ እድል እንዳገኙ የገለጹት በሰጡት አስተያየት በተፋላሚ ኃይሎች መካከል ያለው ልዩነት በውይይትና በፖለቲካ ብቻ እንዲፈታም

ጠይቀዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቐለም። ህዝብን በመንግስት ላይ አነሳስተሃል በሚል ጥርጣሬ ከሳምንት በላይ ታስሮ የቆየው የሐረሪ ክልል ጋዜጠኛ ሙሄዲን አብዱላሂ በ2000 ብር ዋስ መፈታቱን ገለጸ። በሐረሪ ቲቪ የኦሮምኛ የመዝናኛ ፕሮግራም አርታኢው ሙሄዲን በጎንደር በሙስሊሞች ላይ ተፈጽሞ የነበረውን ጥቃት በተመለከተ በግል የፌስቡክ ገጹ ላይ ባሰፈረው ጽሑፍ ምክንያት እንደታሰረም ገልጿል።

እስካሁን ክስ እንዳልተመሰረተበት የሚናገረው ሙሄዲን የተጠረጠረበት ወንጀል ህዝብን በመንግስት ላይ ማነሳሳት እንደሆነ እንደተነገረው፣ ሆኖም በተለያዩ መገናኛ ብዙሃን የተለያዩ ክሶች እንደቀረቡበት ተደርጎ መዘገቡን ነው የተናገረው። ለስምንት ቀናት በቁጥጥር ስር የቆየው ጋዜጠኛው አመራሮች ቢሮ ድረስ ጠርተው የዋስትና ጥያቄ ማቅረብ እንደሚችል ነግረውት ጥያቄ ማቅረቡንና

በታሰረ በዘጠነኛው ቀን በ2000 ብር ዋስ መፈታቱን ለአሜሪካ ድምፅ ገልጿል። ግንቦት 17 ቀን የፍርድ ቤት ቀጠሮ እንዳለው የክሱ ሂደትም ገና በምርመራ ላይ እንደሚገኝም ተናግሯል። ዘገባው የአዲስ ቸኮል ነው። በቅርቡ በዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አማካይነት የተገለጸው የጥናት ግኝት

ለከፍተኛው የምግብ ደህንነት ቀውስ ተጋላጭ ከሆኑ 39 ሀገሮች መካከል 32ቱ በአፍሪካ እንደሚገኙ የሚያመለክት ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት በዓለም የምግብ ደህንነት ላይ ለመምከር በኒውዮርክ የተባበሩት መንግስታት ዛሬ በሚደረገው ስብሰባ ላይ ለመገኘት የመጡትን የአፍሪካ የውጭ ጉዳይ ሚኒስትሮች ከስብሰባው አስቀድሞ

ትናንት ሰብስበው ባነጋገሩበት ወቅት ነው። ብሊንከን ቀደም ሲሉ የነበሩ ችግሮችን የሩሲያው የዩክሬን ጦርነት በማባባስ ከፍተኛውን ድርሻ መያዙንና አርባ ሚሊዮን ህዝብ ለረሃብ አደጋ መጋለጡን ገልጸዋል። አገራቸው ለአፍሪካ ሀገሮች ለአፋጣኝ የምግብ እርዳታ የምትሰጠውን ተጨማሪ 215 ሚሊዮን ዶላር እርዳታም ይፋ አድርገዋል። ዝርዝሩን ደረጀ ደስታ ያቀርብልናል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ በስብሰባው ላይ የተገኙት የኮንጎ ዲሞክራቲክ ሪፐብሊክ የግብጽ የጋቦን የጋና የኬንያ የሞሪታንያ የናይጄሪያ የደቡብ አፍሪካ የዛምቢያ ና የሴኔጋል የውጭ ጉዳይ ሚኒስትሮች ናቸው ብሊንከን ለሚኒስትሮቹ ባሰሙት ንግግር አለም አቀፉ የምግብ ደህንነቱ ስብሰባ አፍሪካ ላይ ማተኮር እንዳለበት ሲገልጹ በምግብ ደህንነት ጉዳይ ላይ የሚደረግ ማንኛውም ውይይት በመላው አፍሪካ እየሆነ

ባለው ነገር ላይ ማተኮር አለበት። እጅግ ከከበደው ሸክም ውስጥ አገሮቻችሁ የተወሰነውን ተሸክመዋል። ይህም የምናየውና የምንገነዘበው ነገር ነው። መፍትሔዎቹን አስመልክቶ የቱ እንደሚሰራና የቱ እንደጎደለ ከናንተ በላይ ሊያውቅ የሚችል የለም ያሉት ብሊንከን አሁን ለሚታየው የምግብ ደህንነት ቀውስ መንስኤዎቹ በርካታ መሆናቸውን ገልጸዋል።

ከእነዚህ ውስጥ የኮቪድ-19 በምጣኔ ሀብቱ ላይ ያሳደረውን ቀውስ ጨምሮ ሁላችንም በከፍተኛ ሁኔታ እየተሰማን ያለውና አፍሪካውያን ለረጅም ጊዜ በቅርብ የሚያውቁት እየተባባሰ የመጣው የአየር ንብረት ቀውስ ይገኙበታል ብለዋል። የውጭ ጉዳይ ሚኒስትሩ የሩሲያው የዩክሬን ወረራ እነዚህን ችግሮች በማባባስ ያለውን አሉታዊ ተጽዕኖ ከፍተኛ መሆኑን ገልጸዋል።

ስለዚህ ዛሬ እዚህ መገኘታችንን ወሳኝ የሚያደርገው ችግሩንና ዜጎቻችሁ እየተሰቃዩበት ያለውን አስመልክቶ ምን ማድረግ እንደምንችል በቀጥታ ከእናንተው ለመስማት እንድንችል ነው። ለምሳሌ የሚያህል በማዕቀቡ ሳቢያ አገሮች ወደ እነሱ የሚገባው የምግብ አይነት ወይም ማዳበሪያ ፍሰት እንዳይቋረጥ ማረጋገጥ የምንችልበት የተለየ መንገድ ካለ ማወቅ እንፈልጋለን። ለዚያም አፋጣኝ እርዳታ ለማድረግ ዝግጁ ነን።

ብሊንከን በመቀጠልም በአፍሪካ ውስጥ ዩናይትድ ስቴትስ የምግብ ዋስትናን ለማረጋገጥ ስለምታደርገው ጥረትና እቅድ ሲገልጹ፣ ለረዥም ጊዜ የሚሆን የግብርና አቅም መገንባት ላይ ትኩረት እናደርጋለን። እዚህ ላይ የአፍሪካ ልማት ባንክ አርባ ሚሊዮን የሚደርሱ አርሶ አደሮችን የአየር ንብረት ለውጥ የሚቋቋሙ ቴክኖሎጂዎችንና የሰብል አይነቶችን ምርት ለማስፋፋት ያወጣው የአንድ ቢሊዮን ዶላር ፕሮግራም አስመልክቶ የሰራውን ትልቅ ስራ ማድነቅ እፈልጋለሁ።

በተመሳሳይ ለመጪው 15 ዓመታት የምግብ ዋስትናን በማሻሻል ላይ ያተኮረ መጪውን መመገብ የተሰኘው ተነሳሽነት በመላው አፍሪካ የሚገኙ አጋሮችን ጨምሮ በጋራ ተግባራዊ የሚደረግ የምግብ ዋስትና እቅድ መኖሩንም ብሊንከን ተናግረዋል። ለዚህም የተነሳሽነት እቅድም ለሚቀጥሉት ሶስት ዓመታት የሚሆን አምስት ቢሊዮን ዶላር መመደቡንም ውጭ ጉዳይ ሚኒስትሩ አመልክተዋል።

የሶማሊያ መንግስት ከአራት ዓመታት በፊት ሞቃዲሾ ውስጥ ከተባበሩት የአረብ ኤሚሬቶች አውሮፕላን ላይ የወረሰውን 9.6 ሚሊዮን ዶላር ለቀቀ። እርምጃው ለበርካታ ዓመታት ሻክሮ የቆየውን የሁለቱን ሀገሮች ግንኙነት የሚያሻሽል መሆኑ ተጠቁሟል። የሶማሊያ ምክትል የማስታወቂያ ሚኒስትር አብድራሂም ዩስፍ አልአዳላ ለቪኦኤ በሰጡት ቃል ገንዘቡ ተለቆ ወደ ኤሚሬትስ ተልኳል ብለዋል።

የሶማሊያ ጠቅላይ ሚኒስትር የሚመሩት የልዑካን ቡድን ገንዘቡን ሊያስረክብ ትናንት ወደ ዱባይ ማምራቱን ሌሎች ምንጮች ገልጸዋል። ገንዘቡ ከኤሚሬትስ ሮያል ጀት እንደ አውሮፓውያን አቆጣጠር በ2018 ሞቃዲሾ አውሮፕላን ጣቢያ ላይ የተወረሰው በህገወጥ መንገድ የገባና የሀገሪቱን ሰላም የሚያደፈርስ በመሆኑ ነው ሲሉ በጊዜው የሶማሊያ ባለስልጣናት መናገራቸው ይታወሳል። በወቅቱ የነበሩት የኤሚሬትስ አምባሳደር ውንጀላውን አስተባብለው

ገንዘቡ የሶማሊያ የመከላከያ ሚኒስቴር ለወታደሮች ደሞዝ የሚያውለው ነው ማለታቸውም የሚዘነጋ አይደለም። የዓለም የጤና ድርጅት ደብሊው ኤች ኦ ደቡባዊ አፍሪካ ውስጥ የፖሊዮ ስርጭት መቀስቀሱ እያሳሰበው መሆኑን ተናገረ። ሞዛምቢክ በፖሊዮ የተያዘ ሰው መገኘቱን ማረጋገጧን ተከትሎ ማላዊ፣ ዛምቢያ፣ ታንዛኒያና ዚምባብዌ ውስጥ

የተጠናከረ ቅኝት እንዲካሄድ ድጋፍ የሚሰጥ መሆኑን የዓለም የጤና ድርጅቱ አስታውቋል። ሞዛምቢክ ቴቴ በተባለ ክፍለ ግዛቷ አንድ ልጅ በበሽታው መያዙን አረጋግጣለች። ከዚያ ቀደም ብሎም ማላዊ ባለፈው የካቲት ወር ውስጥ በበሽታው የተያዘ ሰው መገኘቱን ማስታወቋ ይታወሳል። የዓለም የጤና ድርጅት የአፍሪካ ዲሬክተር ዶክተር ማትሽቲሶሞኤቲ

በአምስቱ ሀገሮች ቅኝት እንደሚካሄድና በቀጣዮቹ ሳምንታት ለ23 ሚሊዮን ህጻናት ክትባት ለማዳረስ እቅድ መያዙን ገልጸዋል። ዶክተር ኢንዱታቤ ሞጂሮም በአፍሪካ የዓለም የጤና ድርጅት የፖሊዮ ፕሮግራም አስተባባሪ ሲሆኑ የመጀመሪያው እርምጃ ጥራት ያለው የክትባት መርሃ ግብር ማካሄድ መሆኑን አመልክተዋል።

ሁለተኛው እርምጃ ደግሞ በሁሉም አገሮች የቅኝት ስራ ማከናወን ይሆናል። ይህ ሲሆን በክልላችን የሚዘዋወረውን የፖሊዮ ቫይረስ በጣም በፍጥነት ለመያዝ ይቻላል። የቅኝት ስራችንን ለሌሎችም አገሮች ማዳረስ አለብን። ዚምባብዌ ከሞዛምቢክ ጋር በሚያዋስናት ድንበር አካባቢ የኩፍኝ ስርጭት መቀስቀሱን ባለፈው ሳምንት አስታውቃለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

በሩሲያ ኃይሎች ከበባ በተጠመደችው ማሪዮፖል ከተማ ውስጥ በዚህ ሳምንት 1730 የዩክሬን ወታደሮች እጃቸውን ሰጡ ስትል ሩሲያ ተናገረች። የሩሲያ የመከላከያ ሚኒስቴር ዛሬ ሐሙስ ብቻ ብዙ መቶ ወታደሮች እጃቸውን እንደሰጡን የተናገረው። የዩክሬን ባለሥልጣናት በሩሲያ የተሰጠውን አሐዝ አላረጋገጡትም። ዩክሬን

ወታደሮቹ ከሩሲያ ጋር በሚኖረን የእስረኛ ልውውጥ ከምናመጣቸው ውስጥ ይካተታሉ ብላ ተስፋ ታደርጋለች። ሩሲያ በበኩሏ ወታደሮቹ በሲቪሎች ላይ ጥቃት አድርሰው እንደሆነ ምርመራ አካሂዳለሁ እያለች ነው። ይህ በዚህ እንዳለ አንድ የዩናይትድ ስቴትስ የመከላከያ ሚኒስቴር ከፍተኛ ባለሥልጣን ትናንት በሰጡት ቃል ሩሲያ በጥቁር ባህር አቅጣጫ ሄርዞንና ሚኮይላቭ በተባሉት ስፍራዎች እንዲሁም ዶኔትስ ላይም ጭምር

የተወሰነ ስኬት እያገኘች መሆኗን ገልጸው ቢሆንም በየቀኑ ከምትይዘው ጥቂት ኪሎ ሜትር ያላለፈ ውሱን ድል መሆኑን ተናግረዋል። በተያያዘ ዜና በዩክሬን የተመደቡት አዲሷ የዩናይትድ ስቴትስ አምባሳደር ሹመት በመጽደቁ መደሰቷን

ዩክሬን ገልጻለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ የፊንላንድ ፕሬዚደንት ሳውሊ ኒኒስቶንና የስዊድን ጠቅላይ ሚኒስትር መግደሌና አንደርሰንን በዋይት ሀውስ ተቀብለው ያነጋግራሉ። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ቆንጂ ታየን ለዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ግንቦት 11 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። በድጋሚ እንድትከታ

ተሉን እንጋብዛለን አሁን ወደ ቀዳሚው የአብይር ዘገባችን ነው የምናልፈው

የህወሀት ኃይሎች በተቆጣጠሩት በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ ለጊዜው ምንነቱ ባልታወቀ ወረርሽኝ ዘጠኝ ሕጻናት መሞታቸው ተገለጸ። የብሔረሰብ አስተዳደር ዞኑ ዜና መምሪያ አካባቢው በህወሀት ኃይሎች ቁጥጥር ስር በመሆኑ ወደ ስፍራው ዘልቆ ሕክምና ለመስጠት እንደማይቻል ጠቅሶ ዓለም አቀፍ አጋር አካላት ተጨማሪ ሞት እንዳይከሰት ወደ ስፍራው በመግባት ሕክምና አገልግሎት እንዲሰጡ

ጠይቋል። ጉዳዩን የተከታተለው መስፍን አራጌ ተጨማሪ አለው።

አሁን በሰቆጣ መጠለያ ጣቢያ የሚገኙት የአበርገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ ለአሜሪካ ድምፅ እንደገለጹት ወረርሽኙ ከተከሰተ አምስት ቀናት አልፈውታል። ወረርሽኙ የተከሰተው ግንቦት ሰባት ነው የተከሰተው። መነሻው የውሻ ልክፍት ነው ሚሉት አርሷደሮ ዝም ብሎ በተለምዶ። ነገር ግን የሚያሳዩ ምልክቶች አሉ። አንገት አካባቢ እብጠት ማሳየት፣ ከንፈር መድረቅ፣ እና የውሃ ጥም እና የትኩሳት መጨመር፣ የራስ ምታት መጨመር አይነቶች ናቸው። ዋና አስተዳዳሪው በቀበሌ

ሁለት ጽራሪ ጀርገባ አካባቢ የተከሰተው ወረርሽኝ በቀናት ልዩነት ካደረሰው የሞት አደጋ ባለፈ ወረርሽኙ ወደ ሌሎች ቀበሌዎችም እየተስፋፋ ነው ብለዋል። በሶስት ቀን ውስጥ ዘጠኝ ህጻናቶች ናቸው የሞቱት። አሁን በሽታው ከአንድ ቀበሌ ዜሮ አስራ ሁለት ቀበሌ ጽራሪ ጀርገብ ከሚባል ቦታ ነበር የተከሰተው። አሁን ብዙ ሰው እዛ ተይዟል። እሱ ብቻ አይደለም። አሁን ቀበሌ አስራ ሰባት የሚባል ሲቀላ የሚባል ቀበሌ አለን። ወደዚህ እንደተሸጋገረ መረጃዎች የነገሩን አሉት ከዚህ ቀደም እንደ አተት አይነቶች ተቅማ

አይነት ነበር። ቶሎ በህክምናና ንጽህናን በማስጠበቅ ይስተካከል ነበር። አሁን ህክምና የለም፣ መድኃኒት የለም። ሰው በረሃ ላይ ነው ያለው። እስካሁን ድረስ ምንም ነገር የደረሰ የለም። አሁን ሰውም በሞት ነው ያለው። በጣም ችግር ውስጥ ላይ ነው ያለ። አካባቢው በህወሀት ኃይሎች ቁጥጥር ስር ከዋለ ሁለት ዓመት እንደሆነ የሚናገሩት አቶ አለሙ ህዝቡ ተደራራቢ ችግሮችን እያስተናገደ ነው ብለዋል። ከዛ በፊት በረሃብ በመድኃኒት እጦት የሞተ ብዙ ሰው ነው ያለው። አሁን ደግሞ ይባስ ብሎ ይሄ ችግር አጋጥሞናል እና በጣም ተቸግረና ያለ

ኃይሎች ቁጥጥር ከሆነ ቦታው እንዴት መረጃውን አገኛችሁት? ለእኛ ከዛ ወደዚህ የሚመጡ ተፈናቃዮች አሉ። እሱ ብቻ አይደለም ኔትወርክ የሚሰራባቸው ቀበሌዎች አሉ። እኛ ውስጥ ቀበሌ አራት የሚባል ኔትወርክ የሚሰራልን አለ። ቀበሌ አስራ አምስት የሚባል ኔትወርክ ይሰራል። በእርግጥ ሰዎቹ ረጅም ጉዞ ከተጓዙ በኋላ ነው እኛን ደውሎ የሚነግሩ ወረርሽኙ። ከተከሰተበት ቀበሌ ከመጡ ሶስት ቀናት እንደሆናቸው የሚናገሩት ንጉስ ገብሮ የተባሉ አስተያየት ሰጪ ወረርሽኙ ያስከተለውን ሰብአዊ ጉዳት በአይ

እኔ ተመልክቻለሁ ባይ ናቸው። ጭራ ጀርገብ አካባቢ ነበርኩ። አጋጣሚ አንድ ሰዎች ከን አርጌ ያለው ከመጣው እና በሽታው አሁን የምንለው ያው አንድ ዘጠኝ ልጆች ሙተዋል። ውረራቸው አካባቢ ነው የሚያሳብጠው እንደቁስላለው ውሃ ጥማትና ከንፈራቸው ማድረግ ም ይሄ ነው ያው ሌሎች ጋርም እየተዛመተ ነው። እርሶ የሞቱ ወይም የታመሙ ሰዎችን የማየት አጋጣሚ ነበሯት? አዎ፣ ሰው አይቀርብም ፈርቶ በዛ ያው በውሻ ለከፋ ምናምናም ተብሎ ስለሚያምን ሰው መቅረብ ራሱ እንትን ያለ በጣም ያሳዝናል። እኔ አሁን ያየዋቸዋሉ እንግዲህ በየቦታው ጎጥጎጠ ላ የተለያየ አይደለም

በወሬ ደረጃ ላይ የሰማኋቸው አሉ ያየዋቸው የቀበር ናቸው ማለት ነው። አስተያየት ሰጪው በወረርሽኙ መከሰት ህዝቡ በመደናገጡና ወደ ህመምተኞች ለመቅረብ በመፍራቱ እንጂ የሟቾቹ ቁጥር ሊጨምር ይችላል ባይ ናቸው። በሰኔ አካባቢ ምናምን ቀድሞ እኮ ውሻ ይታሰር ነበር፣ ይገደል፣ የሆነ አዋጅ ይሰጥ ነበር። ዛ መንግስት ያለድሮ ማለት ውሾች ክትባት ይወስዳሉ። ደግሞም የሆነ ሰው ከተለከተ ያ ሰውዬ ቀድሞ ራሱ ክትትል ማድረግ ይችል ነበረ። አሁን ማን ያደርጋል እዛ ክትትል? አሁን የለም። በእነሱ ስር ስለሆነ ያለው ቦታው ማለት የዋ ግምራ ብሔረሰብ አስተዳደር ዞን ጤና መምሪያ ኃላፊ ዶክተር

ሄዳ ታየለ በወረርሽኙ ህጻናት እንደሞቱ ከአንድ ቀን በፊት ሪፖርት እንደደረሳቸው አረጋግጠዋል። ከአስራ አምስት ዓመት በታች ህጻናት ያበደ ውሻ ጋር ንክኪ የነበራቸው ንክሻ የነበረ ከዛ ጋር የተያዘ ሞት ነበር ሪፖርት የተደረገው። ወዲያውኑ ግን ከሌላ መንደር ደግሞ ሌላ ምልክቶች አሳይቶ ከፍተኛ ትኩሳት፣ ራስ ምታት፣ ትውከት እና እንደዚህ የአፍ ድርቀት ጋር የተያዘ ምልክት ያላቸው ህጻናት እንደሞቱ ነው ሪፖርት የተደረገው። ከዛ በኋላ የሚመጡ ደረጃዎች ምንድን ናቸው? ወደ ሁለተኛ ቀበሌ ሌላ ቀበሌ ቀበሌ አስራ ሰባት

ሁለት ወደ ሚባል ወደዛ እየሰፋ እንደሄደ ችግሩ። መጀመሪያ ላይ ህጻናትን ነበር። አሁን ስምንት የሞቱት ህጻናት በውሻ ንክሻ ጋር የተያያዘው ከዛ ውጭ ያለውም ህጻናት ነበሩ ከአስራ አምስት አመት በታች። አሁን ግን ወደ አዋቂዎች በሽታው እየተጋባ እንደሆነ አካባቢ እየሰፋ እየሄደ እንደሆነ እየደረሰ ነው ያለው መረጃ። የአበርገሌ ወረዳን ዋና አስተዳዳሪ አግኝተናቸው ነበር እና በሶስት ቀናት ውስጥ ዘጠኝ ህጻናቶች ሞቱ ነው የሚሉት ሪፖርቱ። ከእናንተ ጋር እንዴት ነው የሚጣጣመው? ምናልባት ዛሬ አዲስ መረጃ ካለ የተጨመረ እንትን ምናልባት አሁን ከዛ በኋላ

አዲስ መረጃ ካለ እያጣራን ነው። የወረርሽኙን አይነት በትክክል መናገር ባይቻልም ከተገኘው መረጃ ገዳይነቱን መገመት ይቻላል የሚሉት ዶክተር ኪዳት የዳሰሳ ጥናት የግድ ያስፈልጋል ብለዋል። አሁን የታዘብ ነው አንዱ የተናገረውንም ሌላኛው ደግሞ የተለየ ነገሮች አሉና ሙሉ ለሙሉ አሁን የጠሩ ስላልሆኑ ያሉት እንትኖች ይሄ ነው ለማለት ያስቸግራል። እንግዲህ አሁን የብዙ አይነት የሚያመጡ ባክቴሪያ ኢንፌክሽኖች አሉ። እዛ ጋር የተያያዘ ሊሆን ይችላል ብለን እንገምታለን። ሌላኛው ግን ያበደ ውሻም ጋር የተያያዘ

ሰዎች ይዛለ ስለዚህ ሁለት አይነት ነገሮች ነው አሁን እኛ ችግሮች ይኖራሉ ብለን ነው ያለ እና ሙሉ ለሙሉ ግን ይሄ ነው ለማለት ባለሙያ ዳሰሳ ጥናት ማድረግ አለበት እዛ በዛም ተነስቶ የህክምና አገልግሎት መስጠት ይቻላል ማለት ነው ገብቶ የዳሰሳ ጥናት ማድረግም ሆነ የህክምና አገልግሎት መስጠት የማይቻልበት አካባቢ ነው ይላሉ አስተያየት የሚሰጡ የህብረተሰብ ክፍሎች ምክንያቱም ቦታው በህውሀት ቁጥጥር ስር ስለሆነ ነው የሚሉት በምን መልኩ እነዚህን የህብረተሰብ ክፍሎች ለመታደግ መምሪያችሁ እንቅስቃሴ

ራሴ እያደረገ ነው ለሚመለከተው የክልል ጤና ቢሮ ለሚመለከተው ክፍል ሪፖርት አድርገናል። ስለዚህ ሊሆን የሚችለው እንደተባለው መንግስት የተቆጣጠረው አካባቢ ስላልሆነ አሁን በመንግስት መዋቅር ያለ ባለሙያ አሰማርተን ማሰራት አንችልም። ስለዚህ የሚሆነው ዓለም አቀፍ ድርጅቶች እንደ ዓለም አቀፍ መስቀል ማህበር ያሉት ሌሎች እንደዚህ በእንደዚህ አይነት ሁኔታ ገብተው መስራት የሚችሉ ሰብአዊ ድርጅቶች ግፊት ማድረግ ነው የሚቻለው እና እነሱ ዓለም አቀፍ ባለሙያዎችን አስገብተው ሁኔታውን እንዲያጠኑና እርዳታ ማድረግ ይቻላል። ወረርሽኙ ከህወሀት ኃይሎች ነጻ

ሆኑ የብሔረሰብ ዞኑ አካባቢዎችና መጠለያ ጣቢያዎች ላይ እንዳይከሰትም ለጥንቃቄ ያሉትን መልእክትም አስተላልፏል። ዶክተር ኪታት የመጀመሪያው የነበረበት ቀበሌ ከዛ ቀጥሎ ሌላ ቀበሌ እንደዚሁ የመዛመት ሁኔታዎች አሉና ያ ደግሞ ኢቭን ወደዚህ ወደ ሰቆጣ የሚመጣ ሰው ካለ ከዛ ከዚህም ድረስ የበሽታው ሊዛም ይችላል የሚል ግምቶች አሉት። አሁን እኛ እያሰብን ያለ ነው፣ በተቻለ መጠን ለይቶ ማቆያ አድርገን የሚመጡን ሰዎች ለይቶ ምርመራ እያደረጉ ወደ ማህበረሰብ ከመቀላቀላቸው በ

የማድረግ ስራዎችን ለመስራት እየተነጋገርና ያለ ነው። አብዛኞቹ ወረርሽኙን ከብዱሻ በሽታ ጋር ቢያያይዙትም ከህጻናት በቀር አዋቂዎች አለመሞታቸው ያልተለመደ ክስተት ሆኖብናል ነው የሚሉት። በኢትዮጵያ ህብረተሰብ ኢንስቲትዩት በክትባት የምንከላከላቸው በሽታዎች ቅኝትና ምላሽ ቡድን አስተባባሪ ሚኪያስ አላዩ የብዱሻ በሽታ ወቅት ጠብቆ የማይከሰትና የእድሜ ገደብ የሌለው እንደሆነ አስታውቀዋል።

ምናልባት ለውሾች ወይም ሬቪድ ለሆኑ አኒማልስ የሚጋለጡት የእድሜ ክልል ወይም ፆታ ወይ የማህበረሰብ አይነት እንደየ አካባቢው ሊለያይ ይችላል። ስለዚህ አንዳንድ አካባቢዎች ህጻናት ከውሻ ጋር የሚውሉ ከሆነ ወይም ሌሎች ሬቪድ አኒማልስ የሚባሉት ቀበሮም ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። በተለምዶ የእብድ ውሻ በሽታ የምንለው እሱ የያዛቸው እንስሳት ጋር ብዙ ጊዜ የሚያሳልፉ የእድሜ ክልል ወይም ሌላ የማህበረሰብ ክፍል በተለየ ሁኔታ ሊጠቃ ይችላል እንጂ በተለየ የሚያጠቃ ግሩፕ የለም። ወደ ዘጠኝ አካባቢ

ይህ ህጻናት እንዳለፉ ነው የሚነገረው እና ወደ አንገታቸው ላይ የብጠት ምልክት አለ። የውሃ መጥማት ኃይለኛ ትኩሳት፣ ራስ ምታት እና መሰል ምልክቶች ይስተዋላሉ ይባላል እና ሌሎቹ የገለጽ ክልል ምልክቶች የእብድ ውሻ በሽታ ምልክቶች ናቸው። ይሄኛው ግን ምናልባትም የተነከሱበት ቦታ ላይ ኢንፌክሽን ፈጥሮ ቁስል ሊፈጥር ይችላል እና ቁስሉ ሊያብጥ ይችላል እንጂ አንገት ላይ ሊያብጥ የሚችልበት አጋጣሚዎች የሉም። እስካሁን ባሉት ኤቪደንሶች እንደዚህ አይነት ነገር የለም። ይሁን እንጂ ከሞቱት ውስጥ

ሶስት ወር እስከ አምስት ዓመት የሚሆናቸው እንዳሉበት አስተያየት ሰጪዎቹ ይናገራሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ዘገባውን ነበር።

ቀጣዩ የመጽሔት የትንታኔ መጽሔት ነው። በደቡብ ክልል የደራሼ ወረዳ ነዋሪዎች በአካባቢያቸው የጅምላ እስርና

አፈሳ መኖሩን ገለጹ። እስሩ የሃይማኖት አባቶችና ሽማግሌዎችን ጨምሮ ንጹሕና ጥፋተኛውን እንደማይ ላይ በመግለጽም ቅሬታቸውን አሰምተዋል። ነዋሪዎቹ ቆስለው በጊዶሌና በአርባ ምንጭ ሆስፒታል ሕክምና እየተከታተሉ የነበሩ ጉዳተኞች ጭምር መታሰራቸውን ጨምረው አስረድተዋል። የክልሉ ፖሊስ ኮሚሽን በበኩሉ በወረዳው በተከሰተው የጸጥታ ችግር እጃቸውን አስገብተዋል የተባሉ 330 ተጠርጣሪዎችን ወረ

ወረዳውን የተቆጣጠረው ጊዜያዊ ወታደራዊ እዙ ማሰሩን ያስታወቀ ሲሆን የክልሉ ፖሊስ ኮሚሽን አቶ አለማየሁ ማሞ በወንጀል ተሳትፈዋል የተባሉትን እንጂ በአፈሳ ያሰሩት እንደሌለ ተናግረዋል። በህክምናቸውም አስነስተን ያሰር ነው ወንጀለኛም የለም ሲሉ አስተባብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።

ስማቸውን መግለጽ ያልፈልጉ አንድ የድራሼ ወረዳ ነዋሪ የጅምላ እስር እና አፈሳ መኖሩን ተናግሯል። አሁን ደግሞ ወንጀለኛ አውጣ ካላውጣ የተብሎ የአካባቢ ቄሶች፣ ሽማግሌዎች እና የቀበሌ ሊቀመናብርት በሙሉ ታስ ነ ያሉት እና አሁን ህዝቡ የሚጠይቀው አካላት ጫካ ነው ያለው። አንተ የምታውቃቸው ሰዎች አሉ የታሰሩ ለምሳሌ ቄስ ከፈቴ ካፒታል አይልያ፣ የታሰሩ ሽማግሌዎች አቶ ኢሶፍ ቶንባ፣ ሶስተኛ አቶ ጉብዴታ ኩሙቴ፣ ከቀበሌ ሊቀመናብርት አብዛኛው የቆላ

ከበራት በሙሉ ታስሯል ማለት ይቻላል። የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ያሰርናቸው ግለሰቦች በወንጀሉ የተጠረጠሩትን እንጂ በአፈሳ ያሰርነው ወንጀለኛ የለም ሲሉ አስተባብሏል። የታሰረ ሰው የተያዘ ሰው በጅምላ ተይዟል እንደዚህ ታፍሷል ብሎ የሚያስብል ነገር አላገኘንም። ምክንያቱም የተያዘ ሰው በአብዛኛው የተያዙ ሰዎች ድርጊት ላይ ሰውጽ ያላቸው አካላት ናቸው። ኮሚሽነር አለማየሁ ማሞ

ከሚያዝያ 17 ቀን 2014 ዓ ምት ጀምሮ በደራሼ ልዩ ወረዳ የተለየ የቡድን ስም የሌላቸው ነገር ግን በዞን የመደራጀት ጥያቄ የያዙና የታጠቁ ቡድኖች የሰው ሕይወት ማጥፋታቸውን ንብረት ማውደማቸውና ይህም ከፍተኛ የሆነ ማህበራዊ ቀውስ መፍጠሩን ገልጸው እርምጃ የተወሰደው በእነዚህ ቡድኖች ላይ ነው ብሏል። በአገር መከላከያ ሰራዊት የሚመራ የፌዴራል ፖሊስና የደቡብ ክልል ልዩ ኃይል ጥምር ወታደራዊ እዝ አካባቢውን ለማረጋጋትና የህግ የበላይነትን የማረጋገጥ ስራ እየሰራ መሆኑን ገልጠው በወንጀሉ

እጃቸው አለባቸው ሲሉ የጠረጠራቸውን ግለሰቦች በህግ ቁጥጥር ስር ማዋላቸውን ተናግሯል። እስከዛሬ ድረስ በቁጥር ወደ ሶስት መቶ ሰላሳ የሚጠጉ በወንጀል የተጠረጠሩ ሰዎች በቁጥጥር ስር ብለው ምርመራ እየተጣራባቸው ይገኛል። በአሁኑ ጊዜ ሌሎችም ደግሞ በርካታ የጦር መሳሪያዎች የቡድንና የጦር መሳሪያዎች መንግስት ገቢ የሆኑበት ሁኔታ ነው ያለው። የተመለሱበት ባልስዳርና የግዶሌ ከተማ ነዋሪ መሆናቸውን በስልክ

የተናገሩት ሌላ ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ፣ ቆስለው በግዶሌ እና በአርባ ምንጭ ሆስፒታል ህክምና የተከታተሉ የነበሩ ጉዳተኞች ጭምር እየተለቀሙ እየታሰሩ ናቸው ስሉ ከሰዋል። ቆሰምና ይህ ተከተሰዎች እንኳን ህክምና እንኳን በቂቁ እንኳን አያገኙም። ቁስለኛ ነው ተብሎ ሆስፒታል የተኛውን ከሆስፒታል እየወሰዱ እየቀጠቀጡ የት እንደሚያደርሱ እንኳን አይታወቅ። ቆስለው ህክምና የሚከታተሉ ሰዎች እየታሰሩ ናቸው በሚል

የቀረበውን ክስ ኮሚሽነር አለማዮ ወታደራዊ እዙ ይህንን አያደርግም በማለት አጣጥለዋል። የተጎዱ አካላት ሕክምና እየተከታተሉ

ነገር ግን ተጠያቂነት ጥበቃ እየተደረገላቸው ህክምና እንዲያገኙ እየተደረገ ያለበት እንጂ ህክምናቸውን አቋርጠው ወደ እስር ቤት እንዲገቡ አይደረግም። እነዚህ ሰዎች በዚህ መልክ ትርት ማድረግ አይቻልም። ይሄ ወንጀልም ነው፣ ያለፈ የሰብአዊ ችግር ነው። ስለዚህ በዚህ መልክ የሚሰራ ነገር የለም። እየተጠረጠሩ አሉ፣ እየተያዙም አሉ። እነዚህ ግን ህክምናቸውን እየተከታተሉ ፖሊስ ግን በዚህ ጉዳይ ላይ ጤንነታቸውን እየተከታተለ

ወንጀል ካቸውን እያወቀ እያጣራ ያለበት ሁኔታ ነው ያለው እንጂ ህክምናቸው እንዲያቋርጡ የተደረገበት ሂደት የለም። የተፈጸመው ወንጀል ውስብስብ ነው ያሉት ኮሚሽነሩ የአካባቢን ሰላም አስተማማኝ ለማድረግና ቀሪ ግለሰቦችን ከያዙት መሳሪያዎቻቸው ጋር ለመያዝ የአገር ሽማግሌዎችና የሃይማኖት አባቶች ከህዝቡ ጋር እየመከሩ መሆናቸውም ተናግሯል። ኮሚሽነር አለማየሁ የመንግስት መስሪያ ቤቶች እንዲሁም የህዝብ ማህበራዊ እንቅስቃሴ በከፊል ወደ መደበኛ እንቅስቃሴ የተመለሰ ነው ሲሉ ተናግረው

በአካባቢው ዘላቂ ሰላም እንዲሰፍን ወታደራዊ እዝ ከማህበረሰቡ ጋር አብሮ እንደሚሰራም አስታውቀዋል። የታሰሩበትን ስፍራ ያልገለጡት ኮሚሽነር አለማየሁ በህግ ቁጥጥር ስር የዋሉ ተጠርጣሪዎችም ምርመራ የተደረገባቸው እንደሚገኝ ገልጠዋል ጥፋተኛ ያለው ሰው ተይዞ እንዳይጠየቅ ከማድረግ አንጻር ክልልም ከፌደራልም

መርማሪዎች አቃቤ ህጎች የተዋቀሩበት ጠንካራ ቡድን ተዋቅሮ በሁለትም በሶስት ቡድን የተዋቀረ ቲም እያንዳንዱን ጉዳይ አላስፈላጊ በዚህ ችግር ውስጥ ያልገባ ሰው እንዳይታሰር ከማድረግ አንጻር፣ እንዳይጠየቅም ከማድረግ አንጻር ከፊ ስራ የምርመራ ስራዎች እሩ ያሉበት ነው። በደራሽ ልዩ ወረዳ የጸጥታ ችግር የተፈጠረው ከአስተዳደራዊ መዋቅር ጥያቄ ጋር የተያዘ ሲሆን መንግስት በወረዳው ታጥቆ ይንቀሳቀሳሉ የሚሏቸው ቡድኖች ጥያቄውን

በኃይል እናስመልሳለን በማለት ወረዳውን አቋርጠው ከጂንካ ወደ አርባ ምንጭ ሲጓዙ ነበሩ የተባሉ የውጭ አገር ዜጎችን ማገታቸውን፣ ቁጥራቸው የበዛ የተባለም የፌዴራል ፖሊስና የደቡብ ክልል ልዩ ኃይሎች አባላትን እንዲሁም የወረዳው አስተዳዳሪን ጨምሮ ሌሎች ባለሥልጣናትን ከገደሏቸው በኋላ ነው ስሉ የአካባቢ ነዋሪዎችና የክልሉ መንግሥት መናገራቸውን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።

በተከታይ የምናልፈው ወደ አማራ ክልል ነው። የቀድሞ የአማራ ክልል ልዩ ኃይል አዛዥ ጄኔራል ተፈራ ማሞ በባህር ዳር ከተማ ዘጠነኛ ፖሊስ ጣቢያ መታሰራቸውን የግል ጠባቂያቸው ዋና ሳጅን ናቃቸው አበበ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ተጨማሪ ዘገባ አላት።

ለሁለት ቀናት ያህል ያሉበት ያልታወቀው የቀድሞ የአማራ ክልል ልዩ ኃይል አዛዥ ብርጋዴር ጀኔራል ተፈራ ማሞ ትናንት ትላንት ባህር ዳር ከተማ ዘጠነኛ ፖሊስ ጣቢያ መሆናቸውን የግል ጠባቂያቸው ዋና ሳጅን ናቃቸው አበበ ለአሜሪካ ድምፅ ተናግሮ ነበር። ዛሬም ረፋዱ ላይ ከጠበቃቸው ጋር መነጋገራቸውን ጠበቃ ሸጋዋለበል ለአሜሪካ ድምፅ ተናግሯል። አዲስ አበባ ላይ ሰኞ ግንቦት ስምንት ቀን ሁለት ምት ከቀኑ አስር ሰዓት አዲስ አበባ ከተማ ውስጥ እያሽከረከሩ ያለ መኪናችን ተገጭቷል በሚል እንዲያዩ

ሰውዬው ወርደው እንዳይው ካደረጉ በኋላ የብሔራዊ ደህንነት ሰዎች ናቸው ነው የሚሏቸው እሳቸው ከተለያዩ ተሽከርካሪ ወጥተው አፈና በማድረግ በአንድ ተሽከርካሪ ውስጥ እንዳስገባቸው የእሳቸውን ተሽከርካሪ እንደወሰዱባቸው ይገልጻሉ። በተሽከርካሪያቸው በሚያስገቡበት ወቅት ትንሽ የመመታት ነገር እንዳጋጠማቸው፣ ከዛ በኋላ አንደርግራውንድ የሆነ እስር ቤት ውስጥ መቆየታቸውን እዛ ከአዲስ አበባ ከቆዩ በኋላ በትናንትናው ዕለት ማለትም ግንቦት አስር ቀን ሁለት ሺ አስራ አስራ

ጠዋት ላይ ወደ ደብረ ዘይት መወታዳቸውና ደብረ ዘይት አስቶ ወደ ባህር ዳር በሄሊኮፕተር እንደመጡ ነው የገለጹልን። እንደተደበደቡ ነግረውኛል ብለዋል እና እንደው የሚታይ ነገር አለ መሰውነት እንግዲህ በቀኝ በኩል ጎናቸው አካባቢ፣ እንዲሁም ጡት ስር የሚባለው አካባቢ እና የአንገታቸው ስር አካባቢ ትንሽ ስሜት ያለው ሕመም እንዳለው ነገር ግን ሕክምና እንደማያስፈልጋቸው ነው የነገሩ።

ጉዳት የሚሉት ይሄ ነው። ነገር ግን እንድታከሙን ጠይቆ የስነራው ችግር የለውም ከዚህ ባሰ ሕክምና ውጭ ሀገር የምታከመው ነበር እሱ ነው እንጂ ለዚህ ነው ሕክምና በአሁኑ ሰዓት አልፈልግም፣ ባለሁበት እቆያለሁ የሚል ምላሽ ነው የሰጡ። የጥዋት ላይ የተጠረጠሩበት ወንጀል ተገልጾ የዋስትና መብታቸው እንዲሰጣቸው ከነገ ጀምሮ እንቅስቃሴ እንደሚጀምሩ ጠበቃ ሸጋው አክለው ገልጸዋል። ከተያዙ አራት ቀናቸው ነው። ፍርድ ቤት በአርባ ስምንት ሰዓት ውስጥ በተያዙ መቅረብ ነበረባቸው።

አቅራቢያ ወደ ሆነ ፍርድ ቤት እስካሁን ድረስ ፍርድ ቤት አልቀረውም። ስለተጠረጠሩበት ወንጀልም ቃል አልሰጡም። በምን እንደሚጠረጠሩም አያውቁም። ሳየ ጋታቸው ተገብቶ ዋስትና ማለት እንዲታቀርላቸው ለአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት የዋስትና ቤት ታቀርበው ለነገ ቀጠሮ ይዟል። ነገ የዘጠኛ ፖሊስ ታዲያ ሰውየው እንዲያቀርባቸው የክልሉ ፖሊስ ኮሚሽን እና የባህር ዳር ከተማ

አስተዳደር ፖሊስ መምሪያም የበኩሉን አስተያየት በዋስትና ላይ ያላቸውን አስተያየት ይዘው እንዲቀርቡ መጽሪያ ተልኮላቸዋለ። ሁለቱም በተመሳሳይ የብርጋዴር ጀኔራል ተፈራ ማሞ ምክትል የነበሩት ኮሚሽነር ቢሰጥ ጌታሁን ከትላንትና ወዲያ በወልዲያ ከተማ በመንግስት ታጣቂዎች በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ የንጉስ በሪሁን ተናግረዋል። ሰዓት አካባቢ ነው የያዟቸው። እስካሁን ድረስ ጥያቄ የሚለም ወልዲያ ከተማ ስ ስንተኛ ፖሊስ ጣቢያ ነው ያሉት። አንደኛው ፖሊስ ጣቢያ ልዩ ኃይሎች ናቸው መተያዙት ውጭ ላይ ጓደኞቹ ጋር ቁጭ ካለበት

እዚህ ፖሊስ ጣቢያ ውስጥ እንደገባ አንረከብም ብለዋቸው ነበረ። በምን መልኩ ብሎ ብዙ እንትን ብለዋቸዋል። በዛ ከላይ ስልክ ተደውሎላቸው ምናምን እንደገና እነሱም እንትን ያሉት የዛን ሰዓት አብሬው ነበርኩኝ። ከዛ በኋላ ግን ማግኘት አልቻልኩም። በርቀት ነው እንጂ እንዳይገናኙ ተብሎ ግን ምናምን ብ ነው እንጂ ማግኘት አልቻልኩም። ዛሬ ሶስተኛ ቀን ሆነ። ቢያንስ ህግ አዋቂዎቹ አርባ ስምንት ሰዓት ይላሉ

እኛ እንኳ ብዙም አናቀውም። ጄኔራል ተፈራ ማሞ ከሁለት ሺ አስሩ የመንግስት ለውጥ በፊት በነበረው የኢህአዴግ አስተዳደር ወቅትም በመፈንቅለ መንግስት ወንጀል ተጠርጥረው ለዘጠኝ አመታት የታሰሩ ሲሆን ከእስር የተለቀቁትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው። ኋላም የአማራ ክልል ልዩ ኃይል አዛዥ በመሆን ክልሉን ለጥቂት ወራት አገልግለዋል። ሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት ከአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ለስድስት ወራት ያህል መታሰ

ማሰራቸው ይታወሳል። በጉዳዩ ዙሪያ ከመንግስት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር

ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ነው እየተከታተላችሁት ያላችሁት። ዝግጅታችን ይቀጥላል። የኦሮሞ ነጻነት ግንባር አመራሮች በህገወጥ እስር ላይ ስለሚገኙ በአፋጣኝ እንዲፈቱ ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ አስታውቋል። የኮሚሽኑ ኮሚሽነር ዶክተር ዳንኤል በቀለ አመራሮቹ ለረጅም ጊዜ ከህግ አግባብ ውጭ ታስረው ያሉ ናቸው በማለት በአፋጣኝ እንዲፈቱና ከህግ አግባብ ውጭ ታስረው

ለደረሰባቸው ጉዳት እንዲካሱ ሲሉ አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣውን መግለጫ በተመለከተ ከኦሮሚያ ፖሊስ ኮሚሽንና ከኦሮሚያ ጠቅላይ አቃቤ ህግ ቢሮ መልስ ለማግኘት ያደረግነው ጥረት ግን ለጊዜው አልተሳካም። ፀሐይ ዳምጠውናት ጉዳዩን የተከታተለችው።

የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ፖሊስ መምሪያዎች በእስር ላይ ያሉ የኦሮሞ ነጻነት ግንባር ኦነግ አባሎች የእስር ሁኔታን በተመለከተ ለረዥም ጊዜ ሲያደርገው ከነበረው ክትትል በተጨማሪ ከፓርቲውና ከእስረኞች ቤተሰቦች በቀረቡ አቤቱታዎች መነሻነት ከመጋቢት አንድ እስከ መጋቢት አስር ቀን ሁለት ሺ አስራ አራት ዓመተ ምህረት በቡራዩ ከተማ፣ በገላን ከተማና በሰበታ ፖሊስ መምሪያዎች በአካል በመገኘት ክትትል በማድረግ እስረኞችን፣ የፖሊስ መምሪያ ኃላፊዎችን፣ የኦሮሚያ ፖሊስ ኮሚሽንን እና

የኦሮሚያ ጠቅላይ አቃቤ ተወካዮችም በማነጋገር ምርመራ ማድረጉን ገልጸዋል። በቡራዩ ፖሊስ መምሪያ በእስር ላይ ያሉ አቶ ሚካኤል ጎበና፣ አቶ ከንሳ አያና፣ ዶክተር ገዳ ወልጅራ፣ አቶ ዳዊት አብደታ፣ አቶ ለሚቤኛ፣ አቶ ገዳ ገብሳ የተባሉ የፓርቲ አመራር መሆናቸውን የገለጹ ስድስት እስረኞች ኮሚሽኑ አነጋግረዋል። በተጨማሪ ኮሎኔል ገመቹ አያና በፌዴራል ፖሊስ ወንጀል ምርመራ ማዕከል እንዲሁም አቶ አብዲ ረጋሳ ገላን ከተማ በሚገኘው የኦሮሚያ ክልል ልዩ ኃይል ካምፕ ውስጥ

በእስር ላይ የሚገኙ መሆኑን ከቤተሰብና ከጠበቆቻቸው መረዳት ተችሏል፣ ይላል የኮሚሽኑ መግለጫ። በተመሳሳይ አቶ በተ ኡርጌሳ በእስር ላይ እያሉ ባጋጠማቸው ሕመም ምክንያት በፖሊስ ዋስትና ተፈቅዶላቸው በአንድ የሕክምና ተቋም ሕክምና ላይ የነበሩ መሆኑን ኮሚሽኑ ተመልክተዋል። ኮሚሽኑ የሰበሰበው መረጃ ይዞ ወደ ኦሮሚያ ፖሊስ ኮሚሽንና የኦሮሚያ ጠቅላይ አቃቤ ሕግ ማቅናቱን በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳ ሰለሜሳ ገልጸዋል።

ፖሊስ መምሪያ እነዚህ ሰዎች እነሱ ጋር አሁን እንዳሉ ከገለጽ ከገለጸልን በኋላ እየመረመረ ያለው የኦሮሚያ ፖሊስ ኮሚሽን ስለሆነ ከኦሮሚያ ፖሊስ ኮሚሽን በኩል ማግኘት ትችላላቸው የሚል ምላሽ አይሰጡም። የኦሮሚያ ፖሊስ ኮሚሽን ደግሞ መልስ እንዲሰጡ ጠይቀን ነበረ። ስማቸው የተጠቀሱ የኦነግ አመራሮች መፈታታቸውን እንደሚያውቁ አስረድቶን፣ እኛ ግን በአካል ፖሊስ ጣቢያ ውስጥ እንዳገኘናቸው ካወራም በኋላ ዳሁን እንደሚያዩ ና እሱ አስረድቶናል ማለት ነው። ከዛ በኋላ የኦሮሚያ ጠቅላይ ቃቢ ስለምንመለከት

ጉዳዩን ወደ እነሱ ወስደን መልስ የሚሰጡበት አድርገናል ማለት ነው። የጠቀሱ ሰዎች በተለያዩ የመዝገብ መከፈቱን ገልጾ በኦሮሚያ ጠቅላይ ፍርድ ቤት ደረጃ መከላከል ታስፈልጋቸው በነፃ እንደተሰናበቱ ያንን ቅሬታቸውንም ለኦሮሚያ ጠቅላይ ፍርድ ቤት አቅርቦ የኦሮሚያ ጠቅላይ ፍርድ ቤትም ያንን ውድቅ እንዳደረገባቸው እነዚህ ሰዎች በተመለከተ በሂደት ላይ ያለው ጉዳይ እንደሌለ ነው ያስረዱ ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው የኦነግ ፓርቲ አመራሮች ለተራዘመ ጊዜ ከህግ አግባብ ውጭ ታስረው የሚገኙ በመሆኑ

በአፋጣኝ ከእስር ሊለቀቁና ለደረሰባቸው ጉዳት ልካሱ ይገባል ሲሉ ገልጸዋል። በተጨማሪም የፍርድ ቤትና የአቃቢ ውሳኔዎች በተደጋጋሚ እየተጣሰ እስረኞቹ ከህግ ውጪ ለተራዘመ እስር መዳረጋቸው ስልጣንን ያለ አግባብ መጠቀም ስለሆነ የኦሮሚያ ክልል መንግስት አፋጣኝ ማጣራት አካሂዶ ተገቢውን እርምጃ ሊወስድበት ይገባል ብለዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪል ፖለቲካ፣ ኢኮኖሚያዊና ማህበራዊ መብቶች ኮሚሽነር ዶክተር

አብዲ ጅብሪል በበኩላቸው በተለይ ታሳሪዎቹ የፖለቲካ ፓርቲ አመራር በመሆናቸው በህዝባዊ አገልግሎት ስራቸው ለሰብአዊ መብቶች ጥሰት እንዳይጋለጡ ጥበቃ ሊደረግላቸው ሲገባ በተግባር የተገላብጦች መሆኑ አሳዛኝ ነው ሲሉ ጉዳዩ አፋጣኝ እልባት ያስፈልገዋል በማለት አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ዙሪያ ከኦሮሚያ ፖሊስ ኮሚሽን እና ከኦሮሚያ ጠቅላይ አቃቤ ህግ ቢሮ መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። በሌላ በኩል

ነፃነት ነጻነት ግንባር ከፍተኛ አመራር ኮሎኔል ገመቹ አያና ዛሬ በሰበር ሰሚ ችሎት ቀርበዋል። የችሎቱን ውሎ ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምፅ አስረድተዋል። ፌደራል ፖሊስ ወንጀል ምርመራ ቢሮ ኮሎኔል ገመቹ የታሰሩበትን ምክንያት እንዲያስረዱ ነበር ከአንድ ኮማንደር ቀርበው ከኦሮሚያ ፖሊስ ተረክቦ ለፌዴራል ጠቅላይ ፍርድ ቤት ኮሎኔል ገመቹን ሲያቀርቡ እንደነበረና መጨረሻ ላይ ለማሰርም የፍርድ ቤት ትዕዛዝ እንደሌላቸው በዚህ ምክንያት ፌደራል አቃቤ ህግ

መፍትሄ እንዲሰጥላቸው በደብዳቤ ንጠየቁና የፌዴራል አቃቤ ሕግ ደግሞ ለኦሮሚያ ፖሊስ ኮሚሽን አሳልፋቸው ስቱ ባለን መሰረት ለኦሮሚያ ፖሊስ ኮሚሽን ለመስጠት ወደዛ ስንወስድ ኦሮሚያ ፖሊስ ኮሚሽን አልፈልግም፣ አልቀበልም ብሎ መልሶብናል የሚል ነገር ነው ለፍርድ ቤት ያቀረቡት። በእኛ በኩል ምንም አይነት ክስ መዝገብ የለባቸውም፣ የምርመራ ፋይል የለም። ጉዳዩን ያዳመጠው ችሎት ይዛት ሰጥቷል ሲሉ አቶ ቱሊ አክለዋል።

ብፈቱ ትቃወማላቸው የምን ጥያቄ ከፍርድ ቤት ትቀርብላቸው ደግሞ አካባቢ ህግ የሚሉት አስተያየት እኛም እንቀበላለን በእኛ በኩል የምንሰጠው አስተያየት የለንም፣ የሚል ቃለው ሰጡት። አካባቢ ህጉ ደግሞ በጥናትና ውለት ኮሎኔል ገመቸው እያና በዚህ ጉዳይ ወይም የተያዘው ፋይል ላይ የማንፈልጋቸው ና እንድታሰሩ ወይም የማንፈልግ በመሆኑ ብፈቱ ተቃውሞ የለንም የሚል አስተያየት አቀርበው ነበር። ከዚህ በኋላ ፍርድ ቤቱ የግራ ገኙን አስተያየት ካዳመጠ በኋላ የኦሮሚያ ፖሊስ ኮሚሽን ግንቦት አስራ አምስት ጠዋት ቀርበው

ኮሎኔል ገመችውን ያሰረበትን ምክንያት ካለ እንዲያስረዳ በማለት ቀጠሮ ይዘዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

የሀገር ውስጥ ዘገባዎች ወጣ ስንል ደግሞ የአፍሪካ ሀገሮች በአህጉሪቱ እያደገ የመጣው እስላማዊው ጽንፈኛ ቡድን አይሲስ የደቀነውን ስጋት ለመመከት የተለያዩ አቀራረቦችን እንዲጠቀሙ እየተበረታቱ ነው። የዩናይትድ ስቴትስ መንግስትም አገራቱ ሽብርተኝነትን መቋቋም እንዲችሉ ከአንድ መቶ ሚሊዮን ዶላር በላይ ወጪ በማድረግ

በመርዳት ላይ ይገኛል። መሐመድ ዩሱፍ ከናይሮቢ ባጠናቀረው ዘገባ እንዳመለከተው ታዲያ የዩናይትድ ስቴትስ ከፍተኛ የደህንነት ኃላፊዎች ለጸጥታ ጉዳዮች የሚውለው እርዳታ ይበልጥ ለሚፈለግበት ዓላማ መዋሉን ለማረጋገጥ የአፍሪካውያን አመራርና ድምጽ ያስፈልጋል ይላሉ። አሉላ ከበደ ዘገባውን እንደሚከተል ያቀርበዋል።

የዓለም አቀፉ ጥምረት የጸጥታ ጉዳዮች ባለሥልጣናት የአፍሪካ የጸጥታ ተቋማት የእስላማዊውን መንግሥት የሽብር ተግባር ለመቋቋም የሚያስችል ድጋፍ ለአጉሪቱ ለመስጠት ቃል ገብተዋል። 85 አባላት ያሉት ጥምረት ባለፈው ሳምንት ሞሮኮ ላይ ተገናኝቶ ባካሄደው ውይይት በማሊ፣ በቡርኪና ፋሶ ሞዛምቢክና ሌሎች በርካታ የአፍሪካ አገሮች የሚገኙትን ከአይሲስ ጋር ያበሩ ጽንፈኛ ተዋጊዎችን ጠራርጎ ለማስወጣት በሚቻልበት ሁኔታ ላይ መክሯል።

የእነዚህ ታጣቂዎች የሽብር ድርጊት በተለይ ከቅርብ ዓመታት ወዲህ በአካባቢው ይበልጥ እየጨመረ መምጣቱን ባለፉት ጥቂት ዓመታት ውስጥ ብቻም በአስር ሺዎች የሚቆጠሩ ሰዎች ሲገደሉ ሌሎች በርካታ ሚሊዮኖች ከቀያቸው እንዲፈናቀሉ በማድረግ ብርቱ የሰብአዊ ቀውስ ማስከተሉ ተዘግበዋል።

ክሪስ ላምበርግ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር ፕሮግራም ተጠባባቂ ምክትል አስተባባሪ ናቸው። ላምበርግ እንደሚሉት አንዳንድ የአፍሪካ መንግስታት ሽብርተኝነትን ለመዋጋት ለሚያደርጉት ጥረት ማሻሻያ የሚውል የበርካታ ሚሊዮን ዶላር ድጋፍ ያገኛሉ። በመሆኑም በያዝነው ዓመት የምንሰጠውን ድጋፍ ከፍ በማድረግ በአህጉሪቱ ያሉትን አሸባሪዎች ለመበታተን እንዲከሰሱና እንዲሁም በፍርድ እንዲጠየቁ ለማድረግ

የሲቪል አጋሮቻችንን የህግ አስፈጻሚ አካላትና የፍትህ ስርዓቱን አቅም የምናሻሽልበትን መንገድ እናጤናለን። የጸጥታ ጉዳዮች ጥናት ተቋም ከፍተኛ ተመራማሪው አኪኖላ ኦሎጆ እንደሚሉት አፍሪቃ ውስጥ ያሉት የአይሲስ አጋር ድርጅቶች እርስ በርሳቸው አንዳቸው ከሌላቸው በእጅጉ የሚለያዩ በመሆናቸው እነርሱን ድል ለመንሳት ለእያንዳንዳቸውም የተለያየ ስልት መጠቀም ያስፈልጋል ነው የሚሉት while we recognize that this seems to be

በተወሰነ ደረጃ አንዳንድ ተመሳሳይነት እንደሚኖር ብንረዳም በሌላ መንገድ ደግሞ የጸጥታ ስጋቱ እንዲፈጠር የሚያደርጉት ተዋናዮች ከማህበረሰቡ ጋር ያላቸው ግንኙነትም ሆነ ግዛቶቹን በመጻረር በሚያደርጓቸው ነገሮች ይለያያሉ። በተለያየ መንገድ የሚገለጡትን ሁኔታዎች የሚጣጣሙ አቀራረቦች መከተል እንድንችል መጠነኛ የሚሰኙትን ለውጦች ሳይቀር ልንገነዘብ ይገባናል።

ዳግ ሆይት በዓለም አቀፉ ጥምረት የልዩ ልዑኩ ምክትል ኃላፊ ናቸው። አይሲስን ድል ለማድረግ ቡድኑ የሚያሰራጨውን መልእክት የሚቋቋሙ አቀራረብ ተግባር ላይ መዋል አለበት ነው የሚሉት። ፕላትፎርም ንስ ሳራ

ስለዚህ ጥምረቱ ራሱ በእርግጠኝነት በሳህል እና ከሳራ በስተደቡብ እስከ ሰሜን አፍሪቃ ባሉ አገሮች የምናየውን የመሰለ የወጣቶች ተጋላጭነት ለመቋቋም የሚረዱ መድረኮች ማዋቀሩን ይቀጥላል። ስለሆነም የኮሚኒኬሽን አቀራረቡን አስመልክቶ አጽንኦት ሰጠን እያስረዳን ያለ ነው። ከላይ አመራር ላይ ካሉ ወገኖች ወደ ታች የሚወርድ ሳይሆን ይልቁንም ከታች የሚመጣ አቀራረብ ነው እናም

በአካባቢ ደረጃ ጀምረን ከአባል መንግስታት ጋር እንሰራለን። የመልእክቶቹንም ይዘት በቋንቋ በአካባቢ ወግና ልማድ እንዲሁም ወጎች እዚህ ምን እየተደረገ እንዳለ ባገናዘበ መልኩ እናዘጋጃለን። በዚህ ረገድ አፍሪቃውያን ራሳቸው በግንባር ቀደም የሚመሩት እንዲሆን ነው የምንፈልገው።

ሽብርተኝነትን ለመከላከል የሚደረገውን ዓለም አቀፍ ጥረት ለማሳደግ ታልሞ የተዋቀረው የተባበሩት መንግስታት ዓለም አቀፍ የጸረ ሽብር ስልት አገራት አስቀድመው ቡድኖቹ የሽብር ምግባራቸውን ለማስፋፋት በሚጠቀሙባቸው ሁኔታዎች ላይ ትኩረት በማድረግ እንዲሰሩ ጥሪ ያደርጋል። ለሰብአዊ መብቶችና ለሕግ የበላይነት ከበሬታ የሚሰጡ አሰራሮችን ተከትለውም ሽብርተኝነትን በብቃት መከላከልና መዋጋት የሚያስችል አቅማቸውን የማሳደግ ዓላማ እንዳለውም ተመልክቷል።

ኦሎጆ እንደሚያስረዱትም የአፍሪካ ጸጥታ ተቋማት ሽብርተኝነትን ለመቋቋም ከወታደራዊ ምላሽ ውጪ ሌሎች የተለያዩ መንገዶችን እንዲጠቀሙ ይበረታታሉ። ቀጥተኞቹ ጠንካራ ምላሾች እርግጥ ሁነኛ ሚና አላቸው። ይሁንና ከዚህ ባለፈ የመልካም አስተዳደር ክፍተቶችን ለሚመለከቱ ጉዳዮች እልባት ለማበጀት በእነዚህ ተባባሪዎች ለሚገፉ

ሪዮታ ዓለማዊ ጉዳዮች ትኩረት ለመስጠት እና የሰብአዊ መብት ጥሰቶችን ለመከላከል ማህበረሰቦችን በጥልቀት ወይም በብቃት ማሳተፍ፣ በማህበረሰቦች ውስጥ በተለያዩ ደረጃዎች ውይይቶችን ማድረግ የመሳሰሉት የላቀ ውጤት ለማምጣት ይረዳሉ። እነዚህን ሁሉ ጉዳዮች በዚህ ስብሰባ ላይ ጎልተው የሚታዩና ከዚያም ሰፋ ባለው አቀራረብ ውስጥ እንዴት ሊካተቱ እንደሚችሉ እንመለከታለን።

በኢራቅና በሶሪያ ጽንፈኛውን ቡድን ለማዳከም ካገለገሉት ዘዴዎች የተቀሰሙ ትምህርቶች በአፍሪቃም ተግባራዊ ሊሆኑ ቢችሉም የዩናይትድ ስቴትስ ባለሥልጣናት እንደሚያስረዱት ግን የሚፈለገውን ውጤት ለማግኘት የአህጉሪቱ ነዋሪዎች ድርሻ ወሳኝነት አለው።

እያዳመጣችሁት ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአሜሪካ ድምጽ ስርጭት ነው። በዝግጅቶቻችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታገኙ ትችላላችሁ። የዋትሳፕ ቁጥራችን ደግሞ 2025113505 ነው። መልእክታችሁ

ዜናዎቹን በድምጽ ቀርጻችሁ አስቀምጡልን። ወደ ተከታዩ ዘገባ ነው የምናልፈው።

በአማራ ክልል ተፈናቅለው አስቸኳይ የምግብ ድጋፍ ያስፈልጋቸዋል ለተባሉ ከ11 ሚሊዮን በላይ የህብረተሰብ ክፍሎች በመንግስትና በአጋር አካላት ድጋፍ የምግብና መሰረታዊ ግብአቶች እየተከፋፈሉ መሆኑን የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን አስታወቀ። የዓለም ምግብ ፕሮግራምን ጨምሮ የተለያዩ ዓለም አቀፍ ተቋማት ለተፈናቃዮች ድጋፍ እያደረሱ ቢሆንም በክልሉ ከደረሰው ጉዳት ጋር ሲነጻጸር

ድጋፉ አነስተኛ መሆኑን ኮሚሽኑ ገልጿል። በክልሉ በተለያዩ ምክንያት ተፈናቅለው አስቸኳይ የምግብ ድጋፍ ከሚያስፈልጋቸው ውስጥ ከ700 ሺህ የሚልቁት ምንም አይነት ድጋፍ እንዳላገኙም ኮሚሽኑ ጨምሮ አስታውቋል። መስፍን አራጌ ዝርዝሩን እንደሚከተለው አጠናቅሮታል።

በሰሜን ወሎ ዞን ሀብሮ ወረዳ ደሌ ሮቃ መጠለያ ጣቢያ ከተጠለሉ ተፈናቃዮች አንዱ ነው፣ ወጣት ቴድሮስ ሙላው። ወጣቱ ወደ መጠለያ ጣቢያው ከመጣ ሁለት ወራት ቢያለፉትም ከአንዴ በላይ የምግብ ድጋፍ አልተደረገልንም ባይ ነው። መጀመሪያ አካባቢ እንደገባና ለአንድ ሰው ሰባት ነጥብ አምስት ኪሎግራም ሩዝ ቄት ምናምን የተሳ እየታሰበ አስራ አምስት ኪሎግራም እየተሰጠን ነበረ። ከዛ በላይ ያን የተሰጠ የነበረው አሁን የለም አቁሟል። ካለው አንዱ ከሌላ ከቤተሰብ ከምናምን ከሚዛክለት ከዛ የተቀበልነ ምን እያልን ነው የምንበላው፣ ሰላይ አንዱ የአንዱ ቤተሰብ ይልካን ከዛ

ሽር እያደረግን እንበላለን።

በዚሁ መጠለያ ሁለት ወራትን እንዳሳለፉ የሚናገሩት ጀማል ሙስጠፋም ተመሳሳይ አስተያየት አላቸው። የአራት መጠን ሁለት ወራችን ነው። አንድ ጊዜ ሰጥተውና ለአስራ አምስት ኪሎ ግራም ሰን ብቻ ነው ያገኘነው። ከዛ በኋላ ግን ምንም ያገኘነው ነገር የለም። በአንዳንድ ረድኤት ድርጅቶች የሚመጡ ሳሙና፣ ጀሪካን፣ የተወሰነ ፓስታ ምናምን፣ እነሱም በቂ የሆነ አይደሉም። በቂ የሆነ ምግብ ማግኘት አልቻልንም። ምንም አይነት የገቢ ምንጭ የለንም። ምንም መስራት የሚቻልበትም አይደለም። ቦታው በረሃ ነው የሆነ

ሁሉ ስራ ነገር አለ። ተፈናቃዮቹ የድጋፍ እጥረት አለብን የሚል ቅሬታ ያሰማሉ። በሌላ በኩል ደግሞ መንግስታዊና ዓለም አቀፍ ድርጅቶች የምግብ ተራድኦ በማከፋፈል ላይ መሆናቸውን ይናገራሉ። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር ጀንበሩ ደሴ ለአሜሪካ ድምፅ እንደገለጹት በጦርነቱና በአጎራባች ክልሎች በተፈጠረ የጸጥታ ችግር በአማራ ክልል ውስጥ የተፈናቀሉና አስቸኳይ የምግብ ድጋፍ የሚያስፈልጋቸው ከ አስራ አንድ ሚሊየን በላይ

ላይ ሰዎች አሉ። ከነዚህም ከሚሊዮን የሚልቁት ከህወሀት ኃይሎች ጋር በተደረገው ጦርነት ምክንያት ተፈናቅለው በተለያዩ መጠለያ ጣቢያዎችና ቤተሰብ ጋር ተጠግተው የሚኖሩ መሆናቸውን አመልክተዋል። ለተፈናቃዮቹ መንግስትና አጋር አካላት የዕለት ምግብ ድጋፍ እያደረጉ ናቸው። እንደ ዳይሬክተሩ ከ11 ነጥ6 ሚሊዮን ህዝብ ውስጥ ወደ 6ሳ ፐርሰንት የሚሆነውን ተጠቃሚ በፌዴራል አደጋ ስጋት ስራ አመራር በኩል ነው ድጋፉ እየቀረበለት ያለ ወደ ሰባት ሚሊዮን ሁለት መቶ ሰማኒያ አንድ ሺህ

ተጠቃሚዎችን ድጋፍ እያቀረበ ነው ያለ የክርስቲያን ተራድኦና ልማት ድርጅት እንዲሁም የዓለም ምግብ ፕሮግራም የመሳሰሉ አጋር አካላት የዕለት ምግብ እርዳታ እያደረጉ ናቸው የሚሉት አቶ ጀንበሩ በእነዚህ አካላት ተደራሽ የሆኑት ግን ሰላሳ አራት በመቶ መሆናቸውን ጠቁመዋል። ከዚህ በተጨማሪ አጋር አካላት የምንላቸው አሉ የዕለት ምግብ ድጋፍ እያቀረቡ ያሉ። ከዚህ ውስጥ አንዱ ጆብ ወይም ሲያሬስ የምንለውን የጆይንት ኢመርጀንሲ ኦፕሬሽን ፕሮግራም የሚባል በሲያሬስ በኩል ድጋፍ እየቀረበላቸው ያሉ አሉ በክር

ክርስቲያን ተራዶ እነሱ አማካኝነት ሶስት ሚሊዮን ሶስት መቶ ሰባ ዘጠኝ ሺ ተጠቃሚዎችን በሰሜን ወሎ ደቡብ ጎንደርና ዋግምራ ብሔረሰብ አስተዳደር ዞን ድጋፍ እያደረጉ ነው የሚገኙ ይህ ማለት ከቶታሉ ኦልሞስት ወደ ሀያ ዘጠኝ ፐርሰንት የሚሆነውን ብቻ ማለት ነው ከዛ በተጨማሪ የአለም ምግብ ፕሮግራም ሰሜን ጎንደር ላይ ወደ ስድስት መቶ ሀምሳ ሺ አንድ መቶ ዘጠና አራት ተጠቃሚዎችን ድጋፍ እያደረገላቸው ነው ያለ ስለዚህ በጥቅሉ ስልሳ ሁለት ፐርሰንት በላይ የሚሆነውን የፌደራል አደጋ ስጋት ስራ አመራር ነው ሌሎች ፓርትነሮች ግን የተወሰኑ ተጠቃሚዎችን ድጋፍ እያደረጉ

ሁላቸው ይገኛሉ ማለት ነው። በተፈናቃዮቹ የሚነሳውን የአቅርበው ትጥረት አቶ ጀንበሩ የሚጋሩት ድጋፉ ወቅቱን የጠበቀና በቂ የሚባል አይደለም በማለት ነው። ለአንድ ቤተሰብ አባል አስራ አምስት ኪሎግራም እንደየቤተሰቡ ብዛት ነው የሚሰጠው። መጀመሪያው ይሄ በቂ ነው ወይ ምን ስንል በቂ አይደለም የሚል ግምገማ ነው አይደለምን። በየወሩም ድጋፍ እየቀረበላቸው አይደለም። ሁለተኛ የሚቀርበው ድጋፍ ሁሉን አቀፍ ድጋፍ አይደለም። ለምሳሌ ስንዴ ብቻ የሚቀርብባቸው አካባቢዎች አሉ። የመንግስት ወረዳዎች የምንላቸው ዘይት የለውም ጥራጥሬ፣ ናቢ ምግብ የሚባል ሙሉ ፓኬጅ አይደለም

ቀደም እየቀረበ ያለ ለምሳሌ ከ1 ስድስት ሚሊዮን ከተያዘው ውስጥ ተጠይቆ እስካሁን በተለያዩ ምክንያቶች ድጋፍ ያልቀረበላቸዋል እንደ ዳይሬክተሩ ማብራሪያ እርዳታ የተጠየቀላቸው ከሰባት መቶ ሺህ በላይ ተፈናቃዮች እስካሁን ድጋፍ አላገኙም የገንዘብ የቁሳቁስና የአልባሳት የህክምና ድጋፍ የውሃ አቅርቦት እንዲሁም የመጠለያ ግንባታ ያደረጉ መኖራቸውን በአብነት ያነሱት ዳይሬክተሩ በክልሉ ከደረሰው ጉዳት አንጻር የአለም አቀፉን ማህበረሰብ አስተዋጽኦ የመዘኑት እንዲህ በማለት ነበር በክልሉ

ደረሰው ሰብአዊ ቀውስ አንጻር እየተደረገ ያለው የአጋዥ ድርጅቶች ተሳትፎ አነስተኛ ነው። ለምሳሌ የጊዜ መጠለያ ጣቢያዎቻችሁን አለውም የተወሰነ ሸራ ተዘርግቶላቸው ተጠቃሚዎች እንዲጠለሉ በማድረግ ጥረት እየተሞከረ ነው ያለ እዛ አካባቢ በርካታ ፓርትነሮችን ወይም መንግስት ያልሆኑ ድርጅቶችን ጥሪ አድርገናል፣ ግን የተሰጠው ምላሽ አነስተኛ ነው። በኢትዮጵያ የዓለም ምግብ ፕሮግራም አንድ ቃል አቀባይ በአፋር እና አማራ ክልል ለሚገኙ የአስቸኳይ ጊዜ ድጋፍ የሚያስፈልጋቸው ሰዎች የተለያዩ አቅርቦቶች እየተከፋ

ፈሉ መሆናቸውን ሰሞኑን ለአሜሪካ ድምፅ ጠቁመው ነበር። ላብነትም በአፋር ክልል የአስቸኳይ ጊዜ ድጋፍ እንደሚያስፈልጋቸው በመንግስት ከተገለጸው 650 ሰዎች ውስጥ 78 በመቶውን መድረስ መቻላቸውን አመልክተዋል። ተሰራጨ በተባለው ድጋፍ ዙሪያ ለተጨማሪ ማብራሪያ ከአፋር ክልል መንግስታዊ አመራሮችን ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካለን ቀርቷል። አቶ ጀንበሩ ግን በአማራ ክልል ደረጃ የዓለም ምግብ ፕሮግራም የምግብ እህል እያከፋፈለ ያለው በሰሜን ጎንደር ዞን ብቻ እንደሆነ

ጠቅሰዋል። የፌዴራል መንግስት በሰሜን ጎንደር አካባቢ ድጋፍ እንዲያቀርብ አቅጣጫ ተሰጠው በዛ አማካኝነት ለሰሜን ጎንደር ዞን ብቻ ነው ስድስት ት ለሚጠጉ ተጠቃሚዎች ድጋፍ እያቀረበ ያለው የዓለም ምግብ ፕሮግራም ተጨማሪ አልሚ ምግብ ለማቅረብ ስራዎችን ደብሊው ኤፍ ፒ እየሰራ ነው ያለው ለእናቶችና ሕጻናት ጥኛ ዋግ ላይም፣ ሰሜን ወሎ ላይም፣ ሌሎች አካባቢዎች ላይም ደብሊው ኤፍ ፒ ገብቶ ድጋፍ እንዲያደርግ ነው የምንፈልግ። ምክንያቱም የእነሱ ከመንግስት በተሻለ መልኩ ፉል ፓኬጅ አለው የትራንስፖርቴሽንም ችግር ስለማይኖር ተብሎ ይደርሳል። ለምሳሌ ወልቃይት ጠገዴ እንዲገባኝ

ይጠይቀን ነበር ደውልስቲን ግን አልገባም ሰሜን ጎንደርን ብቻ ነው የያዙ የተወሰኑ ወረዳዎችን ጥያቄው ቀርቧል ከሪሶርስ አንፃር ከሌሎች ከሚያነሷቸው ፕራዮሪታይዝ የሚያደርጓቸው ነገሮች ይኖራሉ እነሱ እኛ ግን ሁሉንም ከበር ቢያደርጉ የተወሰኑ ዞኖችን እንኳን እነሱ ከበር ቢያደርጉ ጥያቄያችን ነው ተጨማሪ ወረዳዎችን እንዲይዙ ጥያቄ እኛም እየጠየቅን ነው ግን የተሰጠው ምላሽ የለም ተፈናቃዮችን አስመልክተው ለአሜሪካ ድምጽ የሚደርሱ መረጃዎች እንደሚያመለክቱት በተለይ ከፍተኛ ሙቀት ባለባቸው አካባቢዎች ባሉ መጠለያ ጣቢያዎች ከረሃብ ችግሩ

ባሻገር እስከ ሞት የሚደርስ በሽታ እየተከሰተ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።

የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ዘንድሮ ሃምሳኛ ዓመቱን ያከብራል። ተከታዩ ዘገባችን ታዲያ በጋና ያገለገሉ ጨርቆችንና ጎማዎችን መልሶ ለጫማ ስራ በመዋል የተሰማሩ አምራቾች ያስተዋውቀናል። የሴና ዱቱርድን ዘገባ ደረጀ ደስታ ነው የሚያቀርበው። ፒተር አኖዊ የዘላቂ ፋሽን ፈጣሪ ናቸው። ያገለገሉ ጨርቆችና አላቂ የመኪና ጎማዎችን ለጫማ መስሪያነት ተመልሰው እንዲውሉ ያደርጋሉ።

አነዊ ዘላቂ ጫማዎቹ ከ75 እስከ 100 የሚሰሩት በድጋሚ ስራ ላይ ከዋሉ ላቂ ነገሮች መሆኑን ይናገራሉ። ይህንንም ሲገልጹ መቶ በመቶ በድጋሚ ስራ ላይ ከዋሉ ነገሮች የሚሰሩት ጫማዎች ከተጣሉ ጂንሶች፣ የሱፍ ጨርቆችና ካገለገሉ ተሽከርካሪ ጎማዎች ነው።

ስለዚህ የተጣሉ ጂንሶች ብዙ ጊዜ ከውጭ የምንመለከተው የጫማው የውጭ ሽፋን ይሰራባቸዋል። እንዲሁም የሱፍ ጨርቆች የውስጠኛውን የጫማ ክፍል ለመስራት የምንጠቀምበት ሲሆን፣ የጫማው ስረኛው ሶል ጥቅም ላይ የዋሉ ወይም አላቂ የመኪና ጎማዎችን በመጠቀም የበለጠ ዘላቂ እንዲሆን የሚያደርገው ነው። አኖዌ አላቂ ጨርቃ ጨርቆችን የሚያገኙት ከየመኖሪያ ቤቶቹና ልባሽ ጨርቆችን ከሚሸጡ ገበያዎች ነው።

ጋና በምዕራብ አፍሪካ ጥቅም ላይ የዋሉ ሰልባጅ ልብሶችን በመሸጥ ትልቋ አገር ስትሆን እንዲህ ያሉ ጨርቃ ጨርቆችንም ወደ አገር ውስጥ በማስገባት ከፓኪስታን ቀጥላ ሁለተኛዋ አገር ናት። በየሳምንቱ ወደ 15 ሚሊዮን የተለያዩ እላቂና ጥቅም ላይ የዋሉ ልብሶች ከአውሮፓና ከዩናይትድ ስቴትስ ወደ ጋና ይላካሉ። ይሁን እንጂ ከእነዚህ ውስጥ 40 ከመቶ የሚሆኑት ለአገልግሎት የሚውሉ አይደሉም። መርዘኛ የሆኑት ፕላስቲኮችና ኬሚካሎች ያሉባቸው ስለሆነ አካባቢውን በመበከል

ይጎዳሉ። የአካባቢ ጥበቃ ባለስልጣናት እነዚህ እላቂ ጨርቆች በሚወገዱበት ጊዜ በጣም ጎጂ የሆኑ ጠጣር ነገሮችን ይፈጥራሉ ይላሉ። በጋና ከቶራዲ ከተማ ምክር ቤት የአካባቢ ጤና ተንታኝ የሆኑት ጀስቲን ተንሶጎ እንዲህ ይላሉ። ሌላ ቦታ ተርፈው የተጣሉት ከኛ የፍሳሽ ማስወገጃዎች ይደርሳሉ

ከፍሳሽ ማስጎጃዎቻችን ውስጥ እነሱን ለማውጣት ጨርቆቹ ውስጥ ያሉት ፕላስቲኮች በከተማው አካባቢ ላለው ጎርፍ መንስኤ መሆናቸውን ማወቅ ይኖርብናል። በየትኛውም ጊዜ ዝናብ በጣለ በአንድ ወይም ሁለት ሰዓት ጊዜ ውስጥ በዋናው የንግድ አካባቢ ጎርፍ ሁሉንም ቦታ አጥለቅልቆ ትመለከታላችሁ።

አኖዊ የጋና የመጠጥ ውሃ በተጣሉት ጨርቆችና ማቅለሚያ ኬሚካሎቹ የመበከል አደጋ ተደቅኖባቸዋል ይላሉ። በጋና በዘርፉ የንግድ ሥራ የተሰማሩት ፒተር አኖሊ ይህንን ሲገልጹ የሚጣለው የጨርቃጨርቅ ውጤት መላውን ዓለም እየተቆጣጠረ ነው። ይህን አደጋ ለመቅረፍ በይፋ ወጥተን አንድ ነገር ካላደረግን፣ በመጪዎቹ ጥቂት ዓመታት ውስጥ ንጹህ የመጠጥ ውሃ እንኳን ላይኖረን ይችላል።

የጋና ጨርቃጨርቅ ኢንዱስትሪ በዓመታት ጊዜ ውስጥ በሚገባ ያደገ ሲሆን እሱም ውዳቂ ጨርቆችን ማፍራት ጀምሯል። ብዙዎቹ በተቆፈሩ ጉድጓዶች እየተሞሉ ነው። የኢንዱስትሪ ባለሙያዎች ጋና ወደ ዘላቂ ፋሽን እያደገች ቢሆንም ስለ ጉዳዩ ግንዛቤ በማስጨበጥ ረገድ ትልቅ ክፍተት መኖሩን ይናገራሉ። የዘላቂ ፋሽን ዲዛይነር ኤሊዛቤት አደምስ እንዲህ ይላሉ። ፋሽን ኢንዱስትሪ ዲዛይነርስ ኢቨን ክሬት ፋሽን አይተም

የፋሽን ኢንዱስትሪ ውስጥ ያሉ የፋሽን ውጤት ፈጣሪ የሆኑ ዲዛይነሮች ራሳቸው ስለ ዘለቄታው ፋሽን ከመጀመሪያው ጀምሮ መማር ይኖርባቸዋል። ከዚያ በኋላ የምርት ውጤቶችን ወደሚጠቀሙ ሸማቾች መሄድ እንችላለን። ሸማቾቹ ለፍተው ያገኙት ገንዘብ ለዘላቂ የፋሽን ውጤቶች የሚውል መሆኑን ካወቁ የፈለገውን ያህል ውድ ቢሆንም እንኳን ይገዙታል።

በኢንዱስትሪው ዘርፍ የተደረጉ ጥናቶች ጋና ባላት ትልቅ የሰራተኛ ኃይል እና ባላት የተለበሱ ጨርቆች ብዛት ወሳኝ በሆነው የጨርቃጨርቅ ኢኮኖሚ መሪነቱን መያዝ እንደምትችል ይናገራሉ። ይህንን ወደ ዘላቂነት መርቶ ማሸጋገሩ በዘርፉ የተሰማሩ እንደ ፒተር አኖዊ የመሳሰሉት ኃላፊነት ነው።

ዘጋቢያችን ማት ዲብል በቴክኖሎጂ ዘርፍ እየታሰበ ያለ አዲስ መላ ያስተዋውቀናል። ግርማ ደገፋ ነው የሚያቀርበው። ሰዎች በየቀኑ የሚፈጥሩት የዳታ መጠን በፍጥነት በማደግ ላይ ነው። በጥቂት አስርት ዓመታት ውስጥ አሁን ባሉት ቴክኖሎጂዎች ሁሉንም ልናከማቸው ወደማንችልበት ደረጃ ልንደርስ እንደምንችል ተመራማሪዎች ያስጠነቅቃሉ። ከምክንያቶቹ መካከል ዳታዎች ለሚመረቱበት ሂደት

ጥቅም ላይ የሚውለው ኃይል እጅግ ማየል፣ ቁልፍ የሆኑ ጥሬ ዕቃዎች አቅርቦት እየተመናመነ መምጣት እና የሃርድ ድራይቮች እና የሌሎች ዳታ ማስቀመጫ መንገዶች ዕድሜ አጭር መሆኑ ናቸው። አንድ የተመራማሪዎች ቡድን ታዲያ በአንድ የመፍትሄ ሐሳብ ላይ እየመከረ ይገኛል። ዲኤንኤ በምድር ከሁሉም ቀደምት በሆነው የዳታ ቋት ላይ ዲኤንኤ ዲኤንኤ በብዙ ምክንያቶች ተመራጭነት አለው።

አንደኛ የሚገርም አይነት ጥቅጣቄ ስላለው መረጃዎችን በጣም አነስተኛ በሆነ ቦታ ማከማቸት ትችላላችሁ። በአሁኑ ጊዜ ኢንተርኔት ላይ ያለው መረጃ በሙሉ ዲኤንኤ ውስጥ ተቀምጦ ቢሆን አንድ የጫማ መያዣ ካርቶን ይበቃው ነበር።

ለዲጂታዊ ዳታ ማከማቻነት የሚያገለግለው ዲኤንኤ በቤተ ሙከራ ውስጥ የሚሰራ ይሁን እንጂ በመሰረቱ ያንኑ ሕይወት ያላቸውና የነበራቸው ነገሮች የያዙትን የዘር ሕዋስ ዳታ የተሸከመ ሞለኪውል ማለት ነው። ለማመን በሚያቅት ደረጃ ረዥም ዕድሜ ይኖረዋል። በአግባቡ ከተያዘ ዲኤንኤ ለብዙ ሺዎች ምናልባትም ለሚሊዮኖች ዓመታት ሊቆይ ይችላል። ተመራማሪዎች እንደሚሉት ዲኤንኤ

ጊዜ ሊያልፍበት የማይችል የሚዲያ ፎርማት ነው። ሁሌም የሰው ልጅ ዲኤንኤን የማንበብ ፍላጎት ስላለው ምንጊዜም ቢሆን ስነ ሕይወታዊ ዘረመልን፣ የራሳችንን ዲኤንኤ የማንበብ ጉጉት ይኖረናል። በተጨማሪም ዲጂታዊ መረጃዎቻችንን የማንበብ ችሎታ ኖረን ማለት ነው።

በሳን ፍራንሲስኮ የሚገኘው ትዊስት ባዮሳይንስ የተባለ ኩባንያ ዲኤንኤን ለዳታ ማከማቻነትን ጨምሮ ለብዙ አይነት ጥቅሞች እንዲውል አድርጎ ይሰራዋል። ዲጂታዊ መረጃን ወደ ዲኤንኤ የመቀየሩን ሂደት አውቶማቲክና ትንንሽ አድርጎታል። በአንድና ዜሮ ቁጥሮች የተገነባው የዲጂታዊ መረጃ ኮድ ኤ ሲ

ጂ እና ቲ ተብለው የሚታወቁትን አራት ኬሚካዊ ውህዶችን ወደ ያዘው የዲኤንኤ የዘር ኮድ ሊተረጎም ይችላል። ዲኤንኤን መጻፍ ከአራት ብልቃጦች ይጀምራል። ኤ ሲ ጂ ቲ። ልክ በባለቀለም ማተሚያ ላይ ከማተም ጋር በጣም ይመሳሰላል። ዜሮችና አንዶች የታጨቁበት ፋይል ይኖራቸዋል።

እነዚህን ዜሮና አንድ ቁጥሮች እንግዲህ በኮምፒውተር ወደ ኤሲጂቲ ትቀይራላችሁ ማለት ነው የሚቀጥለው ስራ እነዚህ ኤሲጂቲ በአካል ሲሊከን በተባለው ኬሚካላዊ ንጥረ ነገር ላይ ማድረግ ነው ለምሽቱ የያዝናቸው መሰናዶች ተጠናቀቁ አብረናችሁ ያመሸነው ስመኝሽ የቆየ ኤልያስ አስማረ እንዲሁም ዋና አዘጋጅ የውን ግርማ ነበርን አብራችሁን ስለቆያችሁ እናመሰግናለን ሰላም ደህና ደሩ